ከሁለት ሳምንት በፊት የሙርሌ ጎሳ ታጣቂዎች ከደቡብ ሱዳን ወደ ጋምቤላ ኢትዮጵያ ሰርጎ በመግባት 182 ሰዎችን ገሎ 108 ሴቶችና ሕፃናትን አግቶ መውሰዳቸው ይታወሳል። የኢትዮጵያ መንግስት የታገቱትን ለማስለቀቅ የጦር ሰራዊቱን ወደ ደቡብ ሱዳን መዝመቱን እና ጥቃት ፈጻሚዎቹን መክበቡን አስታውቆ ነበር። ባሳለፍነው ቅዳሜ ከታገቱት መካከል ሰላሳ ሁለት ህጻናት መገኘታቸውን በደቡብ ሱዳን የቦማ ግዛት አስተዳዳሪዎች መናገራቸውን አሶሲየትድ ፕሬስ ዘግበዋል። ህጻናቱ ወደ ቦማ ግዛት ዋና ከተማ ፒቦር ከዛም ወደ ጁባ ከተወሰዱ በኋላ ወደ ኢትዮጵያ እንደሚመለሱ የቦማ ግዛት ተጠባባቂ አስተዳዳሪ ተናግረዋል። ቀሪዎቹ ህጻናትም እየተፈለጉ መሆኑን አስተዳዳሪው ለአሶሼትድ ፕሬስ ተናግረዋል። አካባቢው ሰፊና በረሃ ከመሆኑ አንጻር በቀላሉ የታገቱትን ለመመለስ እንደሚያስቸግር መግለጹንና የኢትዮጵያ መንግስት ከባድ እርምጃ ከወሰደ የታገቱት ላይ ጉዳት እንዳይደርስ በጥንቃቄ እየተፈለጉ መሆናቸውን አቶ አበበ አይነቴ በኢትዮጵያ የሰላምና ልማት ዓለም አቀፍ ተቋም ከፍተኛ ተመራማሪ ለዶይቼ ቬለ ተናግረዋል። ከታገቱት ውስጥ ተገኙ የተባሉትን በተመለከተ እንዲህ ይላሉ ከትላንት ወዲያ ጀምሮ አሁን እየወጣ ያለው መረጃ እንዳልከው ሰላሳ ሁለቱ ህጻናት መገኘታቸውን ነው። የተቀሩት ሴትና ያሉት ወዴት ነው የሄዱት የሚለው እንግዲህ በመንግስት በኩል እስካሁን ኦፊሻል ይሄ የሰላሳ ሁለቱ መገኘት ኦፊሻል የተገለጸ አልመሰለኝም። በአጠቃላይ ግን ሂደቱ ያው በመንግስት መንግስት ከመጀመሪያው ጀምሮ የገባው ቃል አለ ኃላፊነቱን ወስዶ እነዚህ ዜጎች የደረሱበት ያሉበትን ሁኔታ አጣርቼ እና ለማስመለስ ጥረት አደርጋለሁ ብሎ የገባውን ቃል እንግዲህ ይፈጽማል ተብሎ ነው የሚታሰበው። ከደቡብ ሱዳን መንግሥት ጋርም በትብብር የሚሰራ በመሆኑ ለዚህ ሁኔታ ያለ ነው የሚመስለው። ኢትዮጵያና የደቡብ ሱዳን መንግሥታት የታገቱትን ለማስመለስ በጋራ እየሰሩ መሆናቸውን እና ጥረቱም ጥሩ ውጤት እንዳስገኘ በፌዴራል እና አርብቶ አደር ልማት ጉዳዮች ሚኒስቴር የሕዝብ ግንኙነት ኃላፊ አቶ አበበ ወርቁ መናገራቸው ይታወሳል። ሁለቱም ሀገራት የጸጥታ ስምምነት እንዳላቸው የሚናገሩት አቶ አበበ አይነት ያንን ስምምነት የሁለቱ የሚያደርጉንም አገሮች በሚጠቅም መልኩ እና የደረሰውን ጉዳት ለመቀልበስ ወደ ተግባር መለወጥ እንዳለባቸው ይናገራሉ። ዲፕሎማሲ በሁለቱ አገር ድንበር ላይ ስለሆነ ይህ ነገር የተከሰተው ከሁለቱ መንግስታት ጋር ባለው ሂደት ላይ ነው ሊኖር የሚችለው የወታደራዊ ና ያህል ልምጃ ነው። የታገቱና ተዘርፎ የሄዱ ንብረት የማስመለስ የታገቱትን ሰዎች የማስለቀቅ ነገር ነው እና ህብረተሰቡም የሚያነሳቸው ጥያቄዎች ሆነ መንግስት ቀደም ሲል ችግሩ እንደተከሰተ ወዲያውኑ የገባውን ቃል መተግበር አለበት። አካባቢው በርሃና ሰፊ ከመሆኑ አንጻር በየጊዜው ለህብረሰቡ መረጃ ማቅረብ እንደሚከብድም አቶ አበበ አክለው ገልጸዋል።